ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን እንደምን አምሽታችኋል? ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1430 መካከለኛ ሞገድ የሚተላለፈው ፕሮግራም አሁን ጀመረ። አዲሱ አበባ ያስተናግዳለሁ። ጽዮን ግርማ ፕሮግራሙን በመምራት ላይ ትገኛለች። ዛሬ ማክሰኞ ነሐሴ 12 2007 ነው። የተለያዩ ቅንብሮችን ሳይሆን ዛሬ አንድ ሰፋ ያለ ወቅታዊ፣ በተለይም በኢትዮጵያ ተከሰተ በተባለው ድርቅ ዙሪያ አንድ ዘገባ እናቀርባለን። መልካም ምሽት። በቅድሚያ ግን ዜና እናሰማለን። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ውል አልፈርም ማለታቸው ይታወቃል። ፕሬዚደንት ኪር ስምምነቱን ከመፈረማቸው በፊት የ15 ቀናት ጊዜ እንዲሰጣቸው መጠየቃቸውን አዲስ አበባ በተካሄደው የሰላም ንግግር በሸምጋይነት የተሳተፉት ወገኖች ገልጸዋል። በ15 ቀናት ውስጥ ወደ አገራቸው ተመልሰው ከተለያዩ ወገኖች ጋር መመካከር ነበር የፈለጉት። የአማጽያኑ መሪ ሪያክ ማቻር በበኩላቸው በሚስተር ኪር ውሳኔ እንደተገረሙ ገልጸዋል። ለእሳቸው የሚያመች የስምነት መሠረተ ሀሳብን ነበር ያገኙት። በመላ የስልጣን ክፍፍሉ ሀሳብ በብሔራዊ ደረጃም ጭምር ብዙ ስልጣን ድርሻ ነበር የሚያገኙት። ስለሆነም የስምነቱን መሠረተ ሀሳብ ለመፈረም ያልፈልጉበት ምክንያት አልገባኝም ማለታቸው ተገልጿል። ማቻርና የደቡብ ሱዳን ገዢ ፓርቲ ኃላፊ ስምምነቱን ሰኞ ማታ ፈርመው ነበር። ይሁንና የደቡብ ሱዳን ፕሬዚደንት አልፈርምም በማለታቸው የስምምነቱ መፈረም ትርጉም አልባ አድርጎታል። የታይላንድ ጠቅላይ ሚኒስትር ፕራዩት ቻን ኦቻ በሀገሪቱ መዲና ፍንዳታ በደረሰበት አካባቢ በጸጥታ ጥበቃ ካሜራ የታዩ ተጠርጣሪዎች በባለስልጣኖች እየተፈለጉ መሆናቸውን ገልጸዋል። በፍንዳታው ቢያንስ 22 ሰዎች ሲሞቱ 120 ቆስለዋል። በተለያየ ምክንያት ሀገሪቱን ለማፍረስ የሚጥሩ ሰዎች አሉ ሲሉም ተናግረዋል። ጠቅላይ ሚኒስትሩ በቴሌቪዥን ባደረጉት ንግግር ሀገሪቱን የማፍረሱ ጥረት የፖለቲካ አላማ ያለው ሊሆን ይችላል፣ ኢላማ የሚያደርጉትም የኢኮኖሚና የአገር ጉብኝት ዘርፎች ሊሆኑ ይችላሉ፣ መንግስት ጥፋተኞቹን አድኖ ለፍርድ ለማቅረብ ይጥራል ሲሉም ጠቅላይ ሚኒስትሩ አስገንዝበዋል። ባለስልጣኖች እንደሚሉት አንደኛው ተጠርጣሪ ትላንት ማታ ፍንዳታ በደረሰበት ኤራዋን በተባለው የተቀደሰ ቦታ ላይ ታይቷል። ዛሬ የወጣ የቴሌቪዥን ምስል እንደሚያሳየው አንድ ሰውዬ ጀርባው ላይ የተሸከመውን ቦርሳ አንድ አግዳሚ ወንበር ላይ ትቶት ሄደ። ብዙም ሳይቆይ ታዲያ በተቀደሰው ቦታ ፍንዳታ እንደደረሰ ባለስልጣኖች ገልጸዋል። ዛሬ ደግሞ በባንኮክ መተላለፊያ ጣቢያ ላይ አነስተኛ ፍንዳታ እንደደረሰ ታውቋል። ቲያንጅን በተባለችው ባለፈው ሳምንት ትልቅ ፍንዳታ በደረሰባት የቻይና ወደብ ከተማ ዛሬ ዝናብ በመዝነቡ የፍለጋው ጥረት ከባድ እንዲሆን አድርጓል። ባለፈው ሳምንት በአንድ መጋዘን ላይ በደረሰው ፍንዳታ ቢያንስ 114 ሰዎች ማለቃቸው ይታወሳል። በቦታው ያሉት ሰራተኞች በአደጋው የሞቱትን በአንድ ደቂቃ ዝምታ አስበዋል። ጥሩምባንም አሰምተዋል። አብዛኞቹ የእሳት አደጋ ሰራተኞች የሆኑ 57 ሰዎች የገቡ ቦታ አልታወቀም። በቦታው ያሉት መጋዘኖች በብዙ ሺህ ቶኖች የሚቆጠሩ ኬሚካሎች ተቀምጠውባቸው ነበር። 700 ቶኖች ሶዲየም ሳይናይድ፣ 800 ቶኖች አሞኒየም ናይትሬት፣ 500 ቶኖች ፖታሲየም ናይትሬት ተቀምጠውባቸው ተከምተውባቸው እንደነበር ተገልጿል። የመንግስት ሚዲያ ዛሬ በዘገበው መሰረት የመጋዘኑ ባለቤት የሆነው ኩባንያ ከመርዛማ ኮሚካሎች ጋር የተያዙ ሰዎች የተካሄዱ ስራዎች ማካሄድ ቢፈቀድለትም ፈቃዱን ያገኘው ባለፈው ሰኔ ወር ነበር። የቻይና ኮሚኒስት ፓርቲ ጸረ ሙስና ክፍል፣ የቻይና የአካባቢ ደህንነት ጥበቃ አገልግሎት ኃላፊ በባለስልጣኖች እየተመረመሩ መሆናቸውን ገልጿል። የኢንዶኔዥያ ባለሥልጣኖች ዛሬ በገለጹት መሰረት ባለፈው እሁድ በሀገሪቱ ምስራቅ ክፍል ወድቆ ከተከሰከሰው አይሮፕላን በህይወት የተረፈ ሰው የለም። አይሮፕላኑ የወደቀበት ፓፑዋ ክፍለ ሀገር የሚገኘው ቦታ በቀላሉ የማይደረስበት በመሆኑ የመድህን ሰራተኞች በቦታው ለመድረስ የቻሉት ዛሬ ሲሆን አይሮፕላኑ ሙሉ በሙሉ እንደወደመ ገልጸዋል። ትሪጋና በረራ 267 አይሮፕላን ያሳፈረው 54 ሰዎችን ነበር። የምድን ሰራተኞቹ የ53 ሰዎች አስከሬኖችን እንዳገኙ ባለሥልጣኖች ገልጸዋል። አይሮፕላኑ በተጨማሪም እርዳታ ለሚያስፈልጋቸው ዜጎች የሚከፋፈል ወደ 470 ሺህ ዶላር የሚጠጋ የመንግስት ገንዘብንም ጭኖ እንደነበር ታውቋል። ዜናው እዚህ ላይ አበቃ። ዜናውን አደመጥን። ከምሽቱ ሶስት ሰዓት በመደበኛ ፕሮግራም ሰፋ ያለ የዜና ዘገባና ትንታኔ ይኖረናል። አሁን ወደ ምሽቱ ቅንብር እናልፋለን። በአፋር የተከሰተው የዝናም እጥረት ያስከተለውን ጉዳት የሚመለከት ነው። በሚሌ ወረዳ የሃርሲስ ቀበሌ ነዋሪዎች በድርቅ መጎዳታቸውን የአሜሪካ ድምፅ ዘጋቢ ግርማ የገብሩ ከአፋር ባስተላለፈው ዘገባ ጠቅሷል። ነዋሪዎችንና የአፋር ክልል የመንግስት ባለስልጣናትንም አናግሯል። ግርማ የሞቱ እንስሳት እንዳየና በህይወት የተረፉትም በምግብና በውሃ እጥረት ምክንያት እጅግ የተዳከሙ መሆናቸውን ገልጦልናል። መንግስት በበኩሉ ምግብና ውሃ እያቀረበ መሆኑን በሰመራ የክልሉ የአደጋ ዝግጁነትና የምግብ ዋስትና ጽሕፈት ቤት ኃላፊ ወይዘሮ ሀይሻ መሐመድ እንደገለጡለት ግርማይ ጠቅሷል። በግርማይ ዘገባ እንጀምርና መንግስት በዚህ ጉዳይ ላይ የሰጠውንም እናስከትላለን። መጀመሪያ ወደ ግርማይ ዘገባ። ከመቀለ በመነሳት ራያ ላማጣና ራያ ቆቦን አልፌ ወደ አፋር ምድር ገባሁኝ። አፋር ውስጥ ሀራም ሀሩ ጭፍራና ሚሌን አልፌ ሎጊ፣ ያደረስኩኝ እስከ ሚሌ ድረስ አካባቢው ልምላሜ ይታየዋል። ዝናብ በቅርቡ የዘነበ ስለመሆኑ የሳርና የቅጠል ልምላሜው ይናገራል። ፍየሎችና በጎች፣ ከብቶችና ግመሎች የሚወሉትን አላጡም። ዝናብ በቅርቡ ስለመዝነቡም በየቦታው ያቆረው ውሃ በምልክትነት ማየት ይቻላል። ነገር ግን ከሚሌ ከተማም አልፍ እንዳልኩኝ ነገሮች ሁሉ ተቀያየሩ። በሚሌ ወረዳም የሐርሲስ ቀበሌ ነዋሪዎች በድርቅ እንደተመቱ ከነዋሪዎቹ አንደበት መረጃውን አገኘሁ። ሳር ቤት ውስጥ የሚኖሩትን የአፋር ማህበረሰብ ወዳሉበት ቤት በመድረስ አነጋገርኳቸው። ወደ አካባቢው ስደርስ ግመሎች፣ በጎችና ፍየሎች የሞቱባቸው የቤተሰብ አባላትን አገኘሁኝ። እነኚህም ፎቶ አነሷቸው። የሞቱ እንስሳት በጎርፉ እንደተወሰዱ ነግረውኛል። ከጎርፉ ያመለጡት በየጉራንጉሩ ተጥለው አይቻቸዋለሁ። በሕይወት የቀሩ ግመሎችና ፍየሎችም በምግብና ውሃ ጥረት እጅግ እንደተዳከሙ ተመልክቻለሁ። መንግስት እነኝህን በድርቅ የተጎዱ ማህበረሰብ የእህል እርዳታ እያቀረበ እንደሆነም የሀርሲስ ቀበሌ ነዋሪዎች ነግረውኛል። እርስዎ ማን ልበል? መሐመድ አህመድ ይባላለሁ። እስኪ አቶ መሐመድ እንዴት ነው የአካባቢው ሁኔታ ይንገሩን። ይሄ በሚሊ ወረዳ ካሉት ቀበሎች አንዱ ነው። ሐርሲስ ቀበሌ ነው የሚባለው። እርስዎ ማን ልበል? እኔ መሐመድ አሊ ነኝ አካባቢ ሁኔታ የድርቅ ሁኔታ እንዴት ነው አቶ መሐመድ? ይተርጉምልኛል። ማራ ከዳ ታቢኬ ሆነች ድረስ ሁለት ብቻ በኋላ በራብ የተጎዱ እንስሳት ተርፎ የነበሩት እንዳለ በብዛት አልቋል። አሁን አካባቢ መንግስት የወሰደው እርምጃ አለ ለምሳሌ እርዳታ መስጠት ሊሆን ይችላል። አሁን በወረዳ አካባቢ አደጋ የክልሉ አደጋ መከላከል መሆን የወረዳ ማስታደር አካላት የመንግስት አካላት ያለው ችግር ለክልሉ በማሳወቅ ጥራት እያደረጉ ነው። እናቀርባለን ተብሎ እርዳታ ለህብረተሰቡ፣ ህብረተሰቡ ማለት ነው፣ እስካሁን የቀረበ የለም፣ እስካሁን የለም። مرحبا انا وين اقول لك انا اقول انا انا اقول لك انا اقول انا انا انا

ደሳሳ ጎጆዎች አሉ። እዚህ ግን ሰው ግን የለም። የት ነው ሄደው እንጠይቃት። ብቻ ዋና ያለችው እዚህ አካባቢ ሳር ፈልጎት ያመጣሉ። ፍየሎች ማለት ሳር ፈልጎት እየመጡ ስለሆነ ከ11 ሰዓት በኋላ ይገኛል። እስካሁን እርዳታ ተሰጥቷቸዋል? እስ ይህንን ጠይቃት። ያለፈ ወር ነው? አዎ፣ ያለፈ ወር አለ። ከዘ ወር ሄሎ፣ ምንድ ነው የሚሰጧቸው? ስንዴና ስናድር ነው የምናገኘው የነበረው ስንዴና ስናድር ነው። ስንት ልጆች ነው ያሉት? እስክ ጠይቃት eooti motewaale isu atrist mihon yami balawato damo yaalo dirki silhone he ahun takorto yamataw daafno ba tiliko takorto yamataw daafno ሊበላ ያቀረብኩ የሚሞተው የምግብ ጉዳይ ነው። የሞቱ ይሄ ደግሞ የተኛው አኪም አንስቶ ነው የተኛው ፍየሎትን፣ ደግሞ ብዙ ፍየሎት ይሞቷል። በደንብ ከስቶ በገበያ ላይ አያበታም። በቤት ላይ ያለው ደግሞ በጣም ችግር ውስጥ ነው። ቤተሰብ ቤት ያለው ሰዎች ደግሞ ችግር ውስጥ እንደሚኖር እንዲታይ ነው። አሁን ወደ ቤት መግባት እንችላለን። ገብተን ማየት እንችላለን። ቤታችሁ ይሄ ነው። ሰዎችም ፍየሎችም አብራችሁ ነው የምትኖሩት። እዚህ የፍየሎች ማሰደሪያ ያው ነው። ይሄ የሰው ማሰደሪያ ነው እና ፍየሎች ለቢሳ የሰው ለቢሳ ነው። ፍየሎች ግን አሁን እዚህ ውስጥ ነው ያሉት ብዬ ነው ፍየሎች የለም የለም

ተደውሎ እየመቱ እየለካም እየሰራ ነው። አሀ ይሄንን ጠጠር መሰበስበ አሁን ምክንያት ነው የምትኖረው ማለት ነው ገንዘብ ያ

እሮረካይ ስናመ ልካረና ረጎ ረ ብዙ እህል እየተሰጠ ነው። አሁኑ እየገለገሉ ነው እንጂ አሁን እህል እየተሰጠ ከሰው እንደሚደርስ እየደረስኩ ነው እንጂ ሌላ የተገኘ ነገር የለም። አሁን ስለዚህ የእህል እርዳታ ተሰጥቷል። ባለፈው ወር ላይ ሰጥቷል። ከዛ በኋላ አልሰጠኝም። እስኪ እዛ ጋ ያወደቁት ፍየሎችን እንያቸው፣ ፎቶ ማነሳቸዋለሁ። እነዚህ በዚህ ሜዳ ላይ የሞቱት ፍየሎች የማን ናቸው? ይሄ የኛ ነው። የኛና ነው እሱ አንድ ነው እንጂ ይሄ እቶናት እሱ ይሄ ፍየሎችን ገብላችን እነኛ ነው ማለት ከዚህም ተይኮ አሁን ሶስት አይተናል የሞቱት ፍየሎች ዝርዛታ እንዳለ እንደሚታየው ሞቱ። እዛ መንገድ መጋንተኛ ነው ያለው እዛ ጋር እንሄዳለን። እዚህ አካባቢ እንግዲህ አራት ፍየሎች ናቸው የሞቱት። ያየ ነው በኋላ ማለት ነው። መቼ ነው ዝናብ የጣለው? ይህ ባለፈው የአርቢካን ማለት ነው። አንድ ማታ የዘነበ ማለት ነው። ኃይለኛ ዝናብ ነው የጣለው። የዛን ሰዓት የነበረው ይሄ የተጎዳ ፍየል ማለት ነው። ውሃ ምናምን ጎርፍ ምናምን እየወስደ आउन छान बजूर नगर नब्बर कदम ओडेल फिटेन या अखीव यनाल होता हूँ मिलती गलत የለም። ከዝናብ የታልባት ካን ከዝናብ ውስጥ የሞተው ነው። አሁን የሚያሳየ አሁን ይሄ ግመል ተዳክሞ ነው እንደዚህ የወደቀው። መነሳት ይችላል። ልስልም ተሳክሞ ንቢያ ላ ብዙ ጊዜ አሳክመን አስኩምን ወደ ላይ ተወድቋል። በአራት ሰው አምስት ሰው አድርገን ማለት ነው በዛ ጎን ሁለት ሰው በዚህ ጎን ሁለት ሰው ከፊቱ አንድ ሰው አድርገን። እንግዲህ አሁን ምንድን ነው የምትጠብቁት? ማለት እዚህ ወድቋል የሚበላው የለም። ምን እያስባችሁ ነው? እየለካምኩ እያስበ እየኮረተ እያመጣ ነው። አከሩቅ ቦታ አዎ። እዛ ተራራ ዋቴን ከዛ ተራራ ኮርቴን ኪቴሩን ኮርቴን እዚያ ላይ ነው ውሀ። አስታገኛላችሁ ውሀ? አሁን እዛ ድሉ ላይ ትንሽ እናገኛለን። ከዛ በኋላ ወሃ የለም። በፊት ወሃ አናበረም። ይሄ ሳር ምናምን አናበረም። ሳሩም ውሃም እንዳለ ተሻግሮ ነበር። ከዚህ ብዙ ወንዝ ነበር። ያ ወንዝ ተመልሶ ወደ ለኋላ ተመልሷል። ለመሆኑ መንግስት ምን እያደረገ ነው ለሚለው በአፋር ክልል የአደጋ መከላከልና የምግብ ዋስትና ጽሕፈት ቤት የሚሰጠኝን መልስ ለማግኘት ወደ ክልሉ ማዕከል ከተማ ወደ ሰመራ ሄጅ አለሁ። ምላሹን ይዤ ተመልሼ መጣለሁ። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። እንግዲህ በአፋር ክልል ለተከሰተው የዝናብ እጥረት በተለያዩ ወረዳዎችና ቀበሌዎች ተዘዋውሬ ህዝቡን አነጋግሬ ያለሁኝ በአካል ተገኝቼም ያየሁት ነገር አለ። አሁን ደግሞ በመንግስት በኩል ምንድን ነው እየተደረገ ያለው ለሚለው በሰመራ የክልሉ የአደጋ ዝግጅነትና የምግብ ዋስትና ጽፈት ቤት እዛው ነው ያለሁት ማልበል ሙሉ ስሞትንና የስራ ድርሻዎትን ይንገሩኝና መንግስት እየወሰደ ያለውን እርምጃ እንዲነግሩኝ እኔ ወይዘሮ አይሻ መሀመድ እባላለሁ የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ነኝ የስራ ድርሻዬ የስራ ድርሻዬ በክልሉ ያሉ የአደጋ ስራዎችን ሊከሰቱ የሚችሉ አደጋ ከደረሰም ደግሞ ምላሽ የመስጠት እና የሚሰጡ ምላሾችን ኮኦርዲኔት የማድረግ የማስተባበር ኃላፊነት ነው ያለ ያለኝ በመቀጠል ደግሞ በክልሉ ዘላቂ የሆነ የአደጋ ስጋት ቅነሳ ስራዎች አሉ። እነዛን ስራዎችንም የሚያስተባብረው የኛው ጽህፈት ቤት ነው። ወይዘሮ አይሻ ለመሆኑ የዝናብ እጥረቱ ያጋጠማቸው ወረዳዎቹ ስንት ናቸው? ይህን በሚመለከት እስኪ ንቀሩኝ። የዝናብ እጥረቱ አጠቃላይ በክልሉ ሰላሳ ሁለቱም ወረዳዎች ላይ ነው ያለው። ነገር ግን አንዳንድ ወረዳዎች ላይ በጣም የሱ ከባለፈው ሁለት የዝናብ ወቅቶችን ያሉ ያላገኙ ወረዳዎች ስለነበሩ በአንዳንድ ቦታ ላይ ትንሽ በጣም ከፍተኛ ነው፣ በአንዳንድ ቦታዎች ላይ ደግሞ የተወሰነ እጥረት ነው ያለው። ስለዚህ ስፋቱ አጠቃላይ ክልሉ ላይ ያለ ችግር ቢሆንም እንደየ አካባቢው ደግሞ ይለያያል እጥረቱ። ይህ የዝናብ እጥረት እንደሚያጋጥም ከመጀመሪያው መረጃው ነበራችሁ? አዎ እንደ ጽህፈት ቤታችን ከተለያዩ አጋር ድርጅቶችና ፌዴራል መንግስት ጋር በመተባበር የኤርሊ ዋርኒንግ ሲስተም የቅድመ ማስጠንቀቂያ ሲስተም አለን። ከቀበሌ ከኮሚኒቲ ጀምሮ እስከ ፌዴራል ድረስ በየሳምንቱ የሚሰበሰብ የቅድመ ማስጠንቀቂያ መረጃዎች አሉ። የዝናብ ሁኔታ፣ የግጦሽ ሁኔታ፣ የገበያ ሁኔታ የሚያጠና እየተጠና ወደ ፌዴራል መንግስት የምናስተላልፈውና እኛም ደግሞ የሚያጋጥሙ ችግሮችን ተንብየን ራሳችንን ለሚመጡ ችግሮች ሳይከሰቱ ለመከላከል ሕዝቡ ላይ ጉዳት እንዳይደርስ ለማድረግ የራሳችን የሆነ የምናዘጋጃቸው ዝግጅቶች አሉና ይሄ ነገር እንደሚሆን ከተለያዩ ምንጮች በምናገኛቸው የቅድመ ማስጠንቀቂያ መረጃዎች እናውቅ ነበረ። ስለዚህ ክልሉ ኮንቲንጀንሲ ፕላን ለዚህ አይነት ችግር በሚከሰትበት ጊዜ ሊያጋጥሙ ለሚችሉ ችግሮች ምላሽ የሚሆን ኮንቲንጀንሲ ፕላን ነበረው፣ መጠባበቂያ እቅድ ነበረው። ያ መጠባበቂያ እቅድ ተጠቅሞ ያለውን ነገር በየቀኑ የክልሉ የኢመርጀንሲ ታስክ ፎርስ አለ፣ በክልሉ በምክትል ፕሬዚዳንት የሚመራ ያ ምክትል ፕሬዚዳንት የሚመራው ኮሚቴ ቁጭ ብሎ ያለውን ሲቹዌሽን አብዴት እያደረገ በየጊዜው እየተገናኘ በዝግጅት ላይ ስለነበረን የመጣው ነገር ይመጣል ብለን ያሰብናቸው ነገሮች ስለሆኑ ለምላሽ ቶሎ ለማድረግ ብዙም አልተቸገርንም። ህብረተሰቡ የውሃም እጥረት አጋጥሞታል። የምግብ እጥረትም አለ። ፍየሎቹ ግመሎችና በጎቹም እንደዚሁ ሞተውባቸዋል፣ አጥቷል። እንግዲህ እናንተ በወቅቱ ይህንን ህዝብ ደርሰንለታል ብላችሁ ታምናላችሁ? ምንድን ነው ስ የተደረገለት? በክልሉ የውሃ እጥረት በጣም ላጋጠማቸው አካባቢዎች በቦቲ ውሃ እስከማመላለስ እስከ መቅዳት ድረስ ለእንስሶቹና ለህዝቡ የሚሆን ውሃ እያቀረብን እንገኛለን። ለእንስሶቹ ደግሞ ለተወሰነው በክልሉ በጣም ሰፊ ቁጥር ያለው እንስሳን ያለው ሁሉንም መታደግ እንኳን ባይቻል ሊተርፉ የሚችሉትን ደህና የሆኑትን በመኖ በማቅረብ የእንስሳት መኖ ከሞላሰስ ጋር እየተቀላቀለ ሳር በማቅረብ እየታደግ እንገኛለን። ቀጥሎ ደግሞ በዚህ በእንስሶች ሞት ምክንያት በህዝቡ ላይ ሊደርስ የሚችለውን ሳይኮሎጂካል ችግሮችንም ለመቅረፍ በህዝቡ በቅርበት እየተከታተልን ያሉ እነዚህ ደከም ያሉ ከብቶች እና እንስሶች ለገበያ የሚያወጡበትን ከነሱ ደግሞ ገዢዎች ከነሱ ገዝተው ገበያ ላይ እንትን የሚያደርጉበትን መንገድም እንደዚሁ አመቻችተናል። አንዳንድ ቦታ ላይ ደግሞ ዲስቶኪንግ እየሰራን ነው። ከብቱ ታርዶ መልሶ ለአርብቶ አደሩ ምግብነት የሚውልበትን መንገድም እየሰራ እንገኛለን። ነገር ግን ያለው የተፈጥሮ ሁኔታና በእጃቸው የሚገኘው ከብት ደግሞ በዘመናዊ መንገድ የማይረባ ስለሆነ ምንም አይነት የእንስሳት ሞትን እንዳይኖር አድርገናል ማለት ባይቻልም በተቻለ መጠን ግን የተወሰነውን ለማትረፍና አርብቶ አደሩ ደግሞ ባዶ እጁን እንዳይቀር የማድረግ ጥረት እየተሰራ ይገኛል በጣም በሰፊው በቅርበት በቁርጠኝነት ክልሉ በደንብ ከፌዴራል መንግስትና ከሌሎች አጋር ድርጅቶች ጋር በመሆን በሰፊው ይህን ነገር እየተከታተለ መመለስ እየሞከረ ነው ያለው። ወይዘሮ አይሻ መሐመድ በጣም ነው ማመሰግኗት። አመሰግናለሁ። መንግስትስ በዚህ ጉዳይ ምን ይላል? የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በአዲስ አበባ በተካሄደው የዳያስፖራ ወይም በውጭ ሀገር የሚኖሩ ኢትዮጵያውያን ስብስብ ላይ ድርቁን በተመለከተ ንግግር አድርገዋል። እሳቸውም በዘንድሮ ክረምት በተለይ በምስራቁ የኢትዮጵያ ክፍል ዝናብ እጥረት እንዳጋጠመ ተናግረዋል። ይህም በተለይ በገጠሩ አካባቢ ችግር እንዳይፈጠር መንግስት ደግሞ አስፈላጊውን ዝግጅት እያደረገ መሆኑን ተናግረዋል። ዘገባው ይቀጥላል። በዚች ዓለም የማንኛውም አገር መንግስት ዝናብ መቆጣጠር አይችልም የድርቁ አደጋ ወደ ረሃብ እንዳይቀየር ግን ማድረግ ይችላል፣ ነበር ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ካሊፎርኒያ በአሁኑ ሰዓት በድርቅ እየተሰቃየ ነው ያለው፣ አውስትራሊያ በአሁኑ ሰዓት በድርቅ እየተሰቃየ ነው ያለው። ይሄን የኢትዮጵያ መንግስትም፣ የአሜሪካ መንግስትም፣ የአውስትራሊያ መንግስትም ዝናብን መቆጣጠር አይችልም። ማድረግ የምንችለው አንድ ነገር ምንድን ነው? ይሄ ድርቅ ወደ ረሃብ እንዳይቀየር የማድረግ ጉዳይ ኢትዮጵያ ውስጥ በአሁኑ ጊዜ እንደ ካሁን በፊቱ ሕጻናት የምግብ እጥረት አጋጥሟቸው በምግብ መስጫ ጣቢያ የሚከማቹባት ሀገር አይደለችም። በአሁኑ ጊዜ ይህ ችግር እንዳያጋጥም መቋቋም የቻለች ሀገር ሆናለች ብሏል። ከዚህ በፊት በበልግ ወቅት ዝናብ እጥረት ሲያጋጥም ኢሚዲየትሊ የምግብ እርዳታ ሕጻናት የሚሞቱበት ህጻናት የምግብ እጥረት አጋጥሟቸው በየቦታው የፊዲንግ ሰንተር ውስጥ የሚከማቹበት አገር ነው ነበረ። ይሄ አገር ዛሬ ግን ከየካቲት እስከዚህ ድረስ አንድም ህፃን ፊዲንግ ሰንተር ውስጥ ሳይገባ መቋቋም የቻለ አገር ሆኗል። አሁን በክረምቱም ከፍተኛ የሆነ የዝናብ መቆራረጥ በምስራቁ የሀገራችን ክፍል ከላይ እስከታች አጋጥሞናል። ይሄ በገጠሩ አካባቢ ችግር እንዳይፈጥር መንግስት አስፈላጊውን ዝግጅት አድርጎ ውሃ በማሰባሰብም በድርቅ ጊዜ በፍጥነት ሊደርሱ የሚችሉ ክሮፕስ በማምረትም በተለያየ መንገድ ረሃብ እንዳይከሰት ከፍተኛ ጥረት እያደረግን ያለንበት ወቅት ነው ያለው። ወዳጆቻችን ከአሁን በፊት እንዳሁኑ አይነቱ ጊዜ ሲያጋጥመን ተራርጦ መጥተው ያግዙን ነበር። በአሁኑ ሰዓት ግን ዳር ቆመው እያዩን ነው። ይህም ሆኖ ግን አገራችን ኢትዮጵያ አልተናጋችም፣ ሲሉ ጠቅላይ ሚኒስትር ኃይለማርያም ተናግረዋል። ወዳጆቻችን ሌሎች ጊዜያት በዚህ ጊዜ ተሯርጦ መጥተው እርዳታ ይሰጡን ነበር። አሁን እስቲ እናያቸዋለን ብለው ቴስት ለማድረግ ዳር ነው የቆሙት። ዳር በቆሙበትም ጊዜ ኢትዮጵያ አልተናጋችም። ዝናብ መቆራረጥ ይኖራል፣ ድርቅም ይኖራል። ነገር ግን አሁን ያለው አቅማችን እየጎለበተ ስለመጣ ራሳችን ገዝተን ራሳችን አቅርበን ሕዝባችን እንዳይራብ ለማድረግ መስራት ነው የሚገባን። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። አድማጮች የምሽቱን ቅንብር እያገባደድን ነው። ጥላሁን ገሰሰ ቀደም ሲል በዚሁ በድርቁ ዙሪያ ያንጎራጎረው ዋይ ዋይ ሲሉ የሚል ዜማ እንዳለው ይታወቃልና እኛም ይህን የተመለከተ ዘገባ ስለሆነ ያቀረብነው በዚሁ በጥላሁን ዜማ እንሰናበታለን። መልካም ምሽት። ከምሽት ሦስት ሰዓት እንገናኛለን። ጽዮን ግርማ ፕሮግራሙን መርታልናለች። አዲሱ አበበ አስተናግድ ነበር። ደናምሽ ነው። ዋይ ዋይ ዋይ ሲሉ Yêu rồi hả bưng con phan anh cũng đã nhảy chứ, mà gần yêu

በዚች ከንቱ ድልል ዓለም መቼም ጠገብኩ የሚል የለም። የተገኘውን እንስጣቸው ቸርነቱን አንሳችው። ዋይ ዋይ ዋይ ሲሉ የረሃብን ቁንፋን ሲሉ እያዘንኩኝ ባአይናአች ምን ላድርግ አለኳችው ልች ዋይ ሲሉ We have a good a good you, will